የቀድሞው የመደወላዊ ዩኒቨርሲቲ የባዮኬሚስትሪ መምህር አቶ አባቴ አራርሶ ቱሳ ከነሐሴ 23 ቀን 2008 ዓ ም እስከ ትናንትና ሚያዚያ 4 ቀን 2010 ዓ ም ድረስ እስር ላይ ነበሩ። ሞጆ ከተማ ላይ ድንገት የታሰሩት መምህር ግን ሌላ እቅድ ነበራቸው። ዩኒቨርሲቲ መምህራን ለትምህርት አፕላይ እንደሚያደረጉ ሁላ እኔም ለፒኤችዲ ፕሮግራም ለአዲስ አበባ ዩኒቨርሲቲ አፕላይ አድርጌ ነበረ። ዲፓርትመንቱ ተቀብሎኝ ከስፖንሰር ጋር ሊያገናኘኝ አባሬ ጎባ ወደ አዲስ አበባ እየልኩኝ ያለውኝ ነሐሴ ሀያ ሶስት ሁለት ሺ ስምንት ዓመተ ምህረት ከጠዋቱ አራት ሰዓት ላይ ሞጆ መናኸሪያ አካባቢ በተንፍት ቁጥር ሰርጓል። ስፖንሰር ፍለጋው ተቋረጠ። ያልተጀመረው ትምህርታቸውም ተስተጓጎለ። ሞጆ የታሰሩት መምህር በተለምዶ ማዕከላዊ ተብሎ ወደሚጠራው የፌዴራል ፖሊስ የምርመራ ቢሮ ተወሰዱ። የደረሱበት የፌዴራል ፖሊስ የምርመራ ቢሮ መርማሪዎች በተጠርጣሪዎች ላይ ስቅየት ይፈጽሙበታል እየተባለ የሚወቀሰው በቅርቡም እንዲዘጋ የተወሰነበት የምርመራ ማዕከል ነው። አቶ አባቴ በማዕከሉ የገቡት ተጠርጣሪዎች ጥፍር መንቀል፣ መኮላሸት፣ መሰቀል፣ በረዶ ውስጥ ማደር እንደሚገጥማቸው ተናግረዋል። ስብሰባ ደርሶብኛል። አራት ወር ከግማሽ በላይ በጨለማ ቤት ስነበር ያቀረምኩኝ በሽብር አዋጁ ለአራት ወር ነው ምርመራ ሊያካሄዱ የሚችሉ። ግን ያው ምርመራውን ከጨረሱ በኋላ ፍቃደኛ ነበሩ። ያው በለቀጠሮ አራዳ ፍርድ ቤት ሲያመላልሱ ነበር። በሀያ ስምንት ቀን እዛ አመልክቼ ነው ከሳይቤሪያ ጨለማ ቤት የሚባለው ወደ ሸራተን እንድወጣ የተደረጉ። ሚያዚያ ሶስት ቀን ሁለት ሺህ አስር ዓመተ ምህረት የኢትዮጵያ ፌዴራል ጠቅላይ አቃቢ ህግ የአቶ አባቴን ጨምሮ የአንድ መቶ አስራ አራት ተጠርጣሪዎች ክሶች እንዲቋረጡ ወስኗል። ክሳቸው ተቋርጦ ከእስር ከተፈቱት መካከል አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት ይገኙበታል። ሁለቱ የዋልድባ መነኮሳት ከእስር ሲፈቱ አጠገባቸው የነበሩት ጠበቃ ሄኖክ አክሊሉ በትናንትናው ዕለት 57 ዛሬ ደግሞ 28 ሰዎች መፈታታቸውን ለዶቸ ቨለ ተናግረዋል። ከእኔ ደንበኞች ውስጥ የተፈቱት መሪጌታ አዲ በኩሉ ብቻ ናቸው። የእኔ ደንበኛ ከሆኑት ውጭ ታደሰ ወልደሃና ተፈቷል። እንደዚሁም ደግሞ አንድ ሌላ ተከሳሽ ተፈቷል። ከዛ በተረፈ ባህታዊዎቹ ተፈተዋል። በአጠቃላይ የተፈቱት ትናንትና 57 ነበሩ። ዛሬ የተፈቱት ደግሞ 28 አካባቢ ናቸው። የኢትዮጵያ መንግስት ክስ የመሠረተባቸው ሌሎች አራት ጠርጣሪዎች በባህር ዳር ከተማ መፈታታቸውን ጉዳዩን በቅርበት የሚከታተሉ ጋዜጠኞች ለዶይቸቨለ ተናግረዋል። ከ600 በላይ ለሚሆኑ ተከሳሾች ጥብቅና የቆሙት አቶ ወንድሙ ኢብሳ በበኩላቸው ዘጠኝ ደንበኞቻቸው መፈታታቸውን አረጋግጠዋል። በቁጥር ዘጠኝ ይሆናሉ። አሁን ዘጠኝ ናቸው በትክክል ያወቅኳቸው። ነገር ግን የእኔ ደንበኞች ወደ ስድስት መቶ አካባቢና በላይ ስለሆኑ ከአሁኑ ከመቶ አስራ አራቶቹ በጣም ቢያንስ ሰላሳ ይኖረኛል አለዛ አምሳ አካባቢ ይኖረኛል ብዬ ነው እና ማስበው አሁንም አላወቅኩም እንጂ በርካታዎቹ ደንበኞቼ እንደተፈቱ ነው የምገምተው። አቶ አባቴ የቀረበባቸው የሽብር ክስ ተቋርጦ ትናንት ከእስር ሲፈቱ ብቻቸውን አልነበሩም ነፍጥ አንግቦ ኤርትራ በረሃ የመሸገው የግንቦት ሰባት ንቅናቄ አባል ናችሁ በሚል ተጠርጥረው ከአማራ ክልል የታሰሩ ሦስት ሰዎች አብረዋቸው ከቂሊንጦ እስር ቤት ከተፈቱ መካከል እንደሚገኙበት አስረድተዋል። ከወለጋና ከአምቦ አካባቢዎች ተይዘው የታሰሩ ሰዎችም አብረዋቸው ተፈተዋል። አብዛኞቹ በማዕከላዊ ታስረው የነበሩና የሽብር ክስ የተመሰረተባቸው ናቸው። የኢትዮጵያ ጠቅላይ አቃቢ ሕግ ያቋረጠውና በአቶ አባቴ ላይ ቀርቦ የነበረውም ክስ የሽብር ነበር። ሽብር ነው የሚሉት ውጭ ካሉት መንግስት እንደሚቃወሙ ተላ በስልክ ግንኙነት ለማድረግ ሙከራ ስልታል። እንዲሁም በፌስቡክ ቻት ታደርጋለህ፣ በኢሜይል ልትገናኛቸው ሙከራ እያደረግህ ነው፣ ተገናኝተሃል። እንዲህ ህዝብ እያደራጀ ነው ከዛፋ እያደረግህ ነበር የሚል ነው። ከጀዋር መሀመድ ጋር ግንኙነት ነበረ የሚል አይነት ነገር ነው ያቀርቡ የነበር አቶ አባቴ ሲታሰሩ የተቋረጠ የመምህርነት ስራቸውን ለመቀጠል ያስባሉ። የዶክትሬት ትምህርታቸውንም የመቀጠል ፍላጎት አላቸው። ፍላጎታቸው የሚሰምረው ግን ከአንድ ዓመት ከስምንት ወር በላይ ታስረው የከረሙትን መምህር የቀድሞ ቀጣሪያቸው ከተቀበላቸው ይሆናል።